ክልላዊ ሀገሮች በቦኮ ሀራም ላይ የሚያካሂዱትን ትግል ለመርዳት በሰሜን ካሜሩን የድሮን ማለትም የሰው አልባ ተዋጊ አውሮፕላን ሰፈር መስርታለች። ይህ እርምጃ ምን ያህል ለውጥ ሊያመጣ እንደሚችል ጠበብት እየመረመሩ ነው። በምዕራብ አፍሪካ ያሉት ወታደሮች በድሮኖች መኖር ተጠቅመው በሰሜን ምስራቅ ናይጄሪያ ያለውን የሽብር ሁኔታ ለማቆም ይችሉ ይሆን? ለዚህ ጥያቄ ትንታኔ እንዲሰጡ የእንግሊዝኛው ክፍል ዘጋቢ ዴቪድ አርኖልድ ሁለት የፖሊስ ጠበብትን አነጋግሮ ያጠናቀረውን ዘገባ አደነች ፍሳይት ታቀርበዋለች። የምዕራብ አፍሪካ ሀገሮች በቦኮ ሐራም ላይ የሚያካሂዱትን ትግል ለመርዳት በአሁኑ ወቅት አራት የዩናይትድ ስቴትስ ድሮኖች ሰፈሮች ተመስርተዋል። ሶስቱ በኒጀር፣ ቡርኪና ፋሶ እና ቻድ ናቸው። አዲሱ የድሮኖች ሰፈር በሰሜን ካሜሩን እየተመሰረተ ነው። ሰሜን ካሜሩን ከናይጄሪያ እየዘለቁ የቦኮ ሐራም አማጽያን ጥቃት የሚያዘወትሩበት ቦታ ነው። በናይጄሪያ የዩናይትድ ስቴትስ አምባሳደር የነበሩት ጆን ካምፔል የድሮኖች በአካባቢው መኖር ለውጥ ሊያመጣ ይችል እንደሆነ ይጠራጠራሉ። ናይጄሪያ ከዚህ በፊት ከዩናይትድ ስቴትስ ስታገኝ የቆየውን የመረጃ አሰባሰብ አገልግሎት ብዙም አልተጠቀመችበትም ይላሉ። ፕሬዝዳንት ኦባማ ካሜሩን ውስጥ የድሮን ሰፈር እንዲመሰረት ትዕዛዝ ማስተላለፋቸውን ለሀገሪቱ ምክር ቤት አሳውቀዋል። ነገሩን በጣም ወሳኝ የሚያደርገው ማናቸውም ሰፈሮች በአሜሪካ የጦር ተዋጊዎች ላይ የተመሰረቱ አለመሆናቸው ነው። መረጃ በመሰብሰብ ላይ የሚያተኩሩ ናቸው። ይህ በፊትም ያለፍንበት ጉዳይ ነው። የቺቦቅ ሴት ተማሪዎች ከተጠለፉ በኋላ የዩናይትድ ስቴትስ ሰራተኞች ወደ ናይጄሪያ ተልከው ነበር። ሆኖም የስለላ ማሰባሰቡ ስራ ያስገኘው ጥቅም የለም። ቦኮ ሐራም በአካባቢ በሚደረግበት ወታደራዊ እንቅስቃሴ ምክንያት የማጥቃት ተግባሩን ጋብ በማድረግ በጫካዎችና ተራራዎች የተወሰነ ቢመስልም አብዛኛውን ጊዜ ወጣት ሴቶችን በማሰማራት በናይጄሪያ ሶስት የሰሜን ምስራቅ ክፍላተ ሀገር መስጊዶችና ገበያዎች የአጥፍቶ መጥፋት ድርጊቶችን እየፈጸመ ነው። ሮበርት ማርቲን የተባሉት በሳምንታዊ የመከላከያ መጽሔት የሚሰሩ ተንታኝ በበኩላቸው አውንታዊ አመለካከት አላቸው። መላ የክልሉ ወታደሮች አዛዦችና ፕሬዚዳንቶች ትልቅ እርዳታ አድርገው አይተውታል። ምክንያቱም ናይጄሪያና ጎረቤቶቿ አገሮች በቦኮ ሐራም ላይ በሚያካሄዱት ትግል የጎደላቸው ነገር ተገቢው የስለላ አሰባሰብ ነበር። ብዙውን ጊዜ ራሳቸውን በመከላከል ተግባር ላይ ለመወሰን የተገደዱት ቦኮ ሐራም ቀጥሎ ስለሚያደርገው ነገር መረጃ ስለሌላቸው ነው። ስለሆነም የድሮኖች በካሜሩን መኖር ይረዳቸዋል ማለት ነው። ካምፔል ከዚህ በፊት ወታደሮቹ ስለሚያሰሙት የተጋነነ ድል ሲናገሩ፣ ከቅርብ ወራት ወዲህ ስለ ቦኮ ሐራም መዳከም ብዙም የሚያስደስት ወሬ አልተሰማም ብለዋል። ሆኖም ወታደራዊ ኃይል ቦኮ ሐራም እንደተዳከመ ሲናገር ቆይቷል። የዜና ምንጫችን እጅግ የተወሰነ በመሆኑ የናይጄሪያ ወታደራዊ ኃይል በሚለው ላይ ለመወሰን እንገደዳለን ሲሉ አስገንዝበዋል። ፕሬዚዳንት መሐመዱ ቡሃሪ ለፕሬዚዳንትነት እንደ ተመረጡ ቦኮ ሐራምን ለማጥቃት ቃል ገብተው ነበር። ሮበርት ማርቲን ታዲያ ቡሃሪ ቦኮ ሐራምን ለመምታት ዝግጅት ሲያደርጉ እንደቆዩ ጠቁመዋል። በአብዛኛው የተሰራው ነገር ዋናዎቹን አማጽያን ለመምታት የተቀነባበረ ወታደራዊ ዝግጅት ማድረጉ ላይ ነው። አንደኛው የናይጄሪያ የጸጥታ ኃይሎችን ማዘጋጀት ነው። ለዚህ ተግባር ዋናውም ወታደራዊ ኃላፊዎቹን መለወጥ ነው። እንዲቀጡ ተፈርዶባቸው የነበሩ ወታደሮች ክሱ እንዲነሳላቸው ማድረግ ወታደራዊ ኃይሉን በሚገባ ማስታጠቅ እና ከጎረቤት ሀገሮች ጋር ግንኙነት ማጠናከር እንዲሁም የተባበሩ ሀገሮችን የሆነ የጣምራ ግብረ ኃይል መመስረት የመሳሰሉ ነገሮች ላይ ሲተኮር ቆይቷል። ጦርነቱ የሚካሄድባቸው ሶስት የናይጄሪያ ሰሜን ምስራቅ ክፍላት ሀገር በቀድሞው ፕሬዚዳንት ጉድላክ ጆናታን ችላ የተባሉ እንደሆኑ ካምፔል ገልጸዋል። ሙስሊሞች በሚበዙባቸው ቦታዎች የትምህርት ስርዓቱ ደካማ በመሆኑና የመንግስታዊ አገልግሎቶች አለመኖር በህዝቡ ዘንድ ቅሬታ እንዳሳደረም ጨምረው ገልጸዋል። ለቦኮ ሐራም እንቅስቃሴ ያመቸው በሰሜን ናይጄሪያ ሙስሊሞች ዘንድ የሃይማኖት እምነት መጠናከር ከመጥፎ አስተዳደር እና ከመገለል ጋር ተዳምሮ ነው። ቦኮ ሐራም ግን ከልፈፋውና ከተግባሩ የምንገነዘበው ነገር ቢኖር ስር የሰደደውን የሰሜን እስላማዊ እምነትን የማይቀበል መሆኑን ነው። እንዲያውም የሶኮቶ ሱልጣንን እና የቦርኖ ሼህን ለመግደል ሞክሯል። የወቅቱ የናይጄሪያ ፕሬዚደንት ቡሃሪ ሙስሊምና የቀድሞ ወታደራዊ ጀኔራል ስለሆኑ ቦኮ ሐራምን ለማሸነፍ አለመቻል እንደሚያሳፍራቸው ማርቲን ይናገራሉ። ይህ አሸባሪ ድርጅት ለመንቀሳቀስ መቻሉ ብቻ ሳይሆን በቅርቡ ግዛት ለመቆጣጠር መቻሉ ራሱ ያስቆጣል። በበርካታ የደቡብ ናይጄሪያ ሕዝብ ዘንድ በሰሜን ናይጄሪያ ፖለቲከኞችና በቦኮ ሐራም መካከል ግንኙነት አለ ለሚለው እምነትም ምላሽ መስጠት ይኖርባቸዋል። ወታደራዊ ኃይል እስከ ታሳስ ወር ባለው ጊዜ ውስጥ ቦኮ ሐራምን እንዲያጠፋ ቡሃሪ ትዕዛዝ ሰጥተዋል። ይህ ትዕዛዝና ጥረት ውጤት ያገኝ እንደሆነ ግን ከጊዜ ጋር ይታያል።